i የሲዳማ ሕዝብ አሁን አለ ካለበት የፍትሃዊነት የመልካም አስተዳደር ና ብልሹ አሰራር ለማውጣት በምርጫው እንደሚሳተፍ የሲዳማ አንድነት ፓርቲ አስታወቀ። በክልሉ የህዝብና የመንግስት ሀብት ብዝበዛ ና ከጎሰኝነት የጸዳ የፖለቲካ ፓርቲ ስርዓት ለመዘርጋት እንደሚታገልም የፓርቲው ሊቀመንበር አቶ ለም ውዮታ ተናግረዋል። የሀዋሳው ዘጋቢያችን ዮናታን ዘብድዮስ ተጨማሪ ሪፖርት ልኳል። የስዳማ አንድነት ፓርቲ ሊቀመንበር አቶ ለማ ወዮታ በስድስተኛው ሀገራዊ ምርጫ ለመሳተፍ የሚያስችል ዝግጅት ማድረጋቸውን ተናግሯል። የስዳማ አንድነት ፓርቲ በ19ኙ ምርጫ ክልሎች 19 እጩዎችን ለህዝብ ተወካዮች ምክር ቤት አዘጋጅተናል። እንዲሁም ደግሞ ለስዳማ ብሔራዊ ክልላዊ መንግስት ምክር ቤት 190 እጩዎችን አዘጋጅተናል ማለት ከያንዳንዱ ምርጫ ክልል 10 10 እጩ አዘጋጅተናል ማለት ነው። ዝግጅታ ችን ኦልሞስት ዘጠና ከመቶ አጠናቀናል። በሲዳማ ክልል በሚገኙ 19 ምርጫ ክልሎች የሚወዳደሩ እጩዎችንም አንድ መቶ ዘጠና አባላት ላለው ማዕከላዊ ኮሚቴያቸው ማስታወቃቸውን ማስረድተዋል። ፓርቲው ስድስተኛው ሀገራዊ ምርጫ ከተለመደው የተለየ ይሆናል ብሎ እንደሚያምንና ዴሞክራሲያዊ ስርዓት እንዲጎለብት የራሱን ድርሻ እንደሚወጣ የፓርቲው ሊቀመንበር አቶ ለማ ተናግሯል። ይህንን ስድስተኛውን ሀገራዊ ምርጫ አንደኛ ተአማንነት ያለው ህዝብ የኔ ድምፅ ነው ብሎ የሚቀበልበት ፍትሃዊ፣ ዴሞክራሲያዊ፣ ሰላማዊ እንዲሆን እንሰራ ለን ለዚህ ደግሞ ትልቅ ዝግጅት አድርገናል። የራሳችንን የምርጫ መወዳደሪያ መኒፌስቶ አዘጋጅተን እያሳተምን ነው ያለነው። በአንድ ሳምንት ውስጥ መኒፌስቶን ህዝብ ይፋ እናደርጋለን። በተጨማሪ ፖቴንሻል ያላቸውን እጩዎች ለማዘጋጀት ነው ጥረት ያደረግነው። በፓርቲው ውስጥ የሴቶችን ተሳትፎ ሀያ በመቶ ለማድረግ እየሰሩ መሆናቸውን ገልጠው ብልጽግና ፓርቲን ጨምሮ በሲዳማ ክልል ለምርጫው ይወዳደራሉ ተብሎ ከሚጠበቁ ሰባት ፓርቲዎች ጋር መወዳደር የሚችሉ ብቃት አላቸው ያሏቸውን እጩዎች ተጠቁሟል። አቶ ለማ የሲዳማ ህዝብ በክልልነት እንዲደራጅ ፓርቲያቸው ከሲዳማ አርነት ንቅናቄ ሲአን ከመነጠሉ በፊት ብዙ ዋጋ መክፈሉን ገልጠው የለውጥ መንግስት የሲዳማ ህዝብ በክልልነት እንዲደራጅ በማድረጉ አስተዳደሩን እንደሚያደንቁ ተናግረው የሲዳማ ህዝብ ጥያቄ ይህ ብቻ ባለመሆኑ በክልሉ አለ ያሉትን ብልሹ አሰራርና የዲሞክራሲ ባህል ግንባታ ችግር ለመፍታት እንደሚታገሉ አስታውቋል። አሁን የመጣው የለውጥ አመራር በተለይም በዶክተር አብይ አህመድ የሚመራው የለውጥ አመራር ሲዳማን የክልል እንዲሆን መፍቀዱን እንደ ትልቅ ግብዓት ነው። የመጀመሪያ ጉብኝታቸውን ወደ ሀዋሳ ሲያደርጉ ጥያቄ ተነስቶ ነበረ። ያ ጥያቄ ስነሳ በስብሰባ ውስጥ ነበርኩኝ። በሚሊኒየም አዳራሽ ለተነሳው ጥያቄ የሰጡት መልስ ተግባራዊ ሆኖ መቶ በመቶ ክልል መሆን ትችላላችሁ ብሎ የተናገሩ እና ያንን ደግሞ በተግባር ያዋሉ መሪ ስለሆኑ እጅግ በጣም ደስ ይለናል እና ደንቃቸዋለን፣ እንደግፋቸዋለን። ከጎናቸው ምንን ድጋፋችንን በተለያየ መንገድ ገልጸናል። በሌላ በኩል በፖለቲካው፣ በኢኮኖሚው፣ በማህበራዊ ዘርፉ የሚታዩ ጉድለቶች አሉ። ስዳማ ለሌላው ስዳማ ጉቦ የሚከፍልበት ሁኔታ ውስጥ ነን። ዛሬ የተቀጠረው ቀጥሎ ከሚቀጠረው ጉቦ በሚወስድበት ሁኔታ ውስጥ ነን። የህዝብ ሀብት በስርአት መንግስት ባስቀመጠው አቅጣጫ በልማት ላይ በማይውልበት ሁኔታ ላይ ነን። የድርጅታችን ትልቁ ታርጌት የስዳማ ህዝብ ክልል ማግኘቱ ብቻ አይደለም። ፍትሐዊ አስተዳደር ይኖር ይገባል። ጥሩ መልካም አስተዳደር ሊኖር ይገባል። በሱዳማ ውስጥ ሱዳማ ሀብታም ሀገር ነው። የአየር ጠባዩም በጣም ደስ የሚል ነው። ያንን ሁሉ በጋራ መሳት በጋራ ተጠቃሚ መሆን ያለብን፣ በዚያ እንሰራለን። ፓርቲው ወጣቶችና ሴቶች በኢኮኖሚ በፖለቲካና በማህበራዊ ዘርፎች እኩል ተጠቃሚ እንዲሆኑ እንደሚሰራም አቶ ለማ ተናግሯል። በክልሉ ይበዘበዛል ያሉትን የህዝብና የመንግስት ሀብት ለመታደግና ከጎሰኝነት የጸዳ የፖለቲካ ስርዓት ለማምጣት እንደሚታገልም የፓርቲው ሊቀመንበር ተናግሯል። ንግድ ተቋም ሁሉም ከመጥፋት ካድረ መሆን የሚመረጥበት ደረጃ ላይ ደርሰዋል። ሀብት ለማካበት ካድረ መሆን ነው ያስፈል ይህን ለማስቀረት ህዝባችንን አንቀሳቅሰን ሰላማዊ በሆነ መንገድ ለመታገል እንትራለን። በፖለቲካውም ዘርፍ ፍትሃዊ የሆነ ከጎሳኛነት የጸዳ ጎሳኛነት በአሁኑ ጊዜ ለምሳሌ የኔ ጎሳ ሆንዶባ የሚባል ከሆነ እኔ ከተሾምኩ ሁሉንም አሁን ለማድረግ ጥረት አደርጋለሁ። ይሄ ህብረ ብሔራዊ በሆነ ሀገር ውስጥ የዚህ አይነት አሰራር መወገር አለ። ይህን አጥብቀን እንታገላለን። የስዳማ አንድነት ፓርቲ ህብረ ብሔራዊ ፓርቲ መሆኑን ገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀዋሳም።